ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማኸኝ ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድርገው እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ቆይታችን የኬንያው ፕሬዝዳንት ኡሁሩ ኬንያታ በዛሬው ዕለት ለሁለተኛ የስልጣን ዘመን ቃለ መሐላ ፈጸሙ። አይ ኡሁሩ ኬንያታ ዝርዝሩን ይዘናል። በቤይሩት ሊባኖስ አንዲት ወጣት ኢትዮጵያዊት ሴት አሰሪዋን ገድላለች። እንደዚሁም ወንዱን ማለትም ባለቤቷን ደግሞ በጽኑ ክፍላለች በሚል ፍርድ ቤት ቀርባለች። ያ ወዲያው ነው ያረፈችው። ባልየውም ክሪቲካል ኬዝ ነው ብዙም ሚድን ተብሎ አይታሰብም። አሁን ፍርድ ቤት ቀርባለች። ባለፈው ሳምንት አበሾቹ ብቻ ነው ወንጀል ሲሰሩ ሚዲያ ላይ የሚወጡት። የእኛ እህቶች ግን በሳምንት አምስት ስድስት ሬሳ ነው ወደ ኤምባሲው ጋር ወደ ቆንስላው ጽህፈት ቤት የሚደርሰው። የኢትዮጵያ ቆንስላ ጽፈት ቤት አምባሳደር ሀሊማ መሐመድን አነጋግረናል። እንዲሁም ፍካት የኢትዮጵያ ተወካይ ሰላም ተስፋይም ስለ ጉዳዩ ነግራናለች። በሌላ ዘገባ ተቃዋሚው የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የአመራር ውዝግብ ውስጥ ገብቷል። ሊቀመንበሩና ሌሎች ከኃላፊነታቸው ዝቅ ብለዋል ይላል የፓርቲው አመራር። ሊቀመንበሩ ደግሞ ውሳኔው የፓርቲውን የመተዳደሪያ ደንብ ያከበረ አይደለም ሲሉ ተናግረዋል። ይሄ የብሔራዊ ምክር ቤት ውሳኔ ነው። ብሔራዊ ምክር ቤቱ አታስፈልጉኝም፣ የፓርቲን ጥቅም አታስጠብቁም ብሎ ካሰበ ሶስት አመራሮችን ከኃላፊነት ዝቅ ማድረግ አይደለም ዘጠኛችንንም ከኃላፊነት መውረድ። ይህንን ምክር ቤት መሰብሰብ የምችለው እኔ ነኝ፣ መጥራትም የምችለው እኔ ነኝ። እዲህ አይነት ውሳኔዎች ካሉም አጠቃላይ ሙሉ ስራ አስፈጻሚ በተገኘበትና የማዕከላዊ ምክር ቤት በተገኘበት አጀንዳው ተይዞ ውሳኔዎች ሊተላለፉ ይችላሉ። ደንቡ የሚፈቅደው ይሄንን ነው። ጋቢና ቪኦኤ እንግዲህ በፌስቡክ አት ቪኦኤ አማሐሪክ ላይ አስተያየቶቻችሁን ከአሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የኬንያው ፕሬዚዳንት ሁሩ ኬንያታ ለሁለተኛ የስልጣን ዘመን ዛሬ ቃለ መሃላ ፈጸሙ። የሀገሪቱ ከፍተኛ ፍርድ ቤት አንድን የምርጫ ውጤት ውድቅ ያደረገበትና ተቃዋሚዎች ከምርጫ የወጡበት ሂደት አሳልፎ እዚህ የደረሰው የዛሬው ቃለ መሐላ ወደ ስልሳ ሺህ ህዝብ በናይሮቢ ካሳራኒ ስቴዲየም የታደመበት ነበር። ወደ ሥነ ሥርዓቱ በኃይል ለመግባት የሞከሩ ሰዎችን ፖሊስ አስለቃሽ ጋዝ በመጠቀም ለመመለስ መገደዱም ተገልጧል። ይህ በእንዲህ እንዳለ የናይሮቢ ዘጋቢያችን ገልሞ ዳዊት እንደገለጸልን በሥነ ሥርዓቱ ላይ ከስልሳ ሺህ በላይ የሚቆጠሩ ኬንያውያን የተገኙ ሲሆን ከአርባ በላይ የመንግስታት ተወካዮችም ዝግጅቱ ላይ ታድመዋል። ኬንያታ በቃል መሐላው ወቅት በሚቀጥሉት አምስት ዓመታት የኬንያን ኢኮኖሚ ለማሻሻል እንደሚሰሩ አመልክተው ኬንያን ለመጎብኘት ወደ ኬንያ የሚመጡ አፍሪካውያን ቪዛ በነጻ እንደሚሰጣቸውም ገልጸዋል። የምርጫውን ውጤት ያልተቀበሉት ተቃዋሚ ፓርቲ አባላት ግን የተቃውሞ ሰልፍ ተከልክለው ከፖሊስ ጋር መጋጨታቸውንም ዘጋቢያችን ገልሞዳዊት ጠቅሷል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ ለሶስት ቀናት የአፍሪካ ጉብኝታቸውን ጀምረዋል። ዛሬ ማክሰኞ ከቡርኪና ፋሶ ፕሬዚዳንት ሮች ካቦሬ ጋር መገናኘታቸው ተገልጿል። የፈረንሳዩ ፕሬዚዳንት የዛሬ ውሎ ለዩኒቨርሲቲ ተማሪዎች ንግግር ማድረግና ዋጋዱጉ ውስጥ ከሚኖሩ የፈረንሳይ ማህበረሰብ አባላት ጋር መገናኘትን ያካታል። በመጨረሻም ለሮሂንጂያ ሙስሊሞች ቀውስ መፍትሄ ለማፈላለግ ትላንት ሰኞ የማይነማር የገቡት የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ከሀገሪቱ የሲቪል መሪ አውንግ ሳን ሱኪ ጋር ተገናኝተው ባደረጉት ንግግር የሮሂንጃውያን ቀውስ ሳያነሱ በአጠቃላይ የአንድነት ጥሪ ማሰማታቸው ተገልጿል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና፣ እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ቦንደሪስ ቱጌዘር ወደ መጀመሪያው ዘገባችን ነው የምናልፈው። በጥቅምት ወር ድጋሚ የተደረገውን የኬንያ ፕሬዝዳንታዊ ምርጫ ያሸነፉት ኡሁሩ ኬንያታ ኬንያን ለሁለተኛ ጊዜ ለመምራት ቃለ መሐላ ፈጽመዋል። ዛሬ በናይሮቢ ከሳራኒ ስታዲየም በተደረገው ስነ ስርዓት ላይ ከስልሳ ሺህ በላይ የሚቆጠሩ ኬንያውያን የተገኙ ሲሆን ከአርባ በላይ የመንግስታት ተወካዮችም ዝግጅቱን ታድመዋል። ኬንያታ በቃለ መሐላው ወቅት በሚቀጥሉት አምስት አመታት የኬንያን ኢኮኖሚ ለማሻሻል እንደሚሰሩ ገልጸው ኬንያን ለመጎብኘት ወደ ኬንያ የሚመጡ አፍሪካውያን ቪዛ በነጻ እንደሚሰጣቸው ወስነዋል። ገልሞ ዳዊት ከናይሮቢ ያደረሰንን እንከታተል። ኬንያ የዘንድሮውን ሀገር አቀፍ ምርጫ ከጀመረች ከሶስት ወር በላይ ሆኗታል። በምርጫው የምክር ቤትና የፓርላማ አባላት ምርጫ ከሞላ ጉደል በሚያስማማ መንገድ የተካሄደ ሲሆን ወሳኙ የፕሬዚዳንታዊ ምርጫ ውጤት ግን የኬንያ ጠቅላይ ፍርድ ቤት ምርጫው ሊረጋገጥ በሚቻል መንገድ አልተደረገም ሲል ውርቅ ማድረጉ የሚታወስ ነው። ቅርብ ተፎካካሪያቸው ራይላ ኦዲንጋ ያጣጠሉትን የጥቅምት 16 2010 ዓ ም ድጋሚ ፕሬዚዳንታዊ ምርጫ ኡሁሩ ኬንያታ 98 በመቶ ድምፅ አግኝተው አሸንፈዋል። የምርጫውን ውጤት የኬንያ ጠቅላይ ፍርድ ቤት ባለፈው ሳምንት ያጸደቀ ሲሆን፣ ዛሬ በካሳራኒ ስታዲየም ተቀማጩ ፕሬዚዳንት ኬንያን ለሁለተኛ ጊዜ ለመምራት ቃለ መሃላ ፈጽመዋል። በዛሬው ዝግጅት ላይ ከመቶ ሺህ በላይ የኬንያ ዜጎች ተገኝተው የነበሩ ሲሆን ከተለያዩ ሀገሮችም ከአርባ በላይ መንግስታት ተወካዮች ተሳትፈውበታል። ከተወካዮቹ የጋቦን፣ የሩዋንዳ ና የኡጋንዳ መሪዎች በንግግራቸው የእንኳን ደሳለም መልእክት ለኬንያታ ና ለኬንያውያን አቅርበዋል። በዝግጅቱ ላይ ቃለማላ የፈጸሙት ኡሁሩ ኬንያታ በሚመጡት አምስት ዓመታት የኬንያን ኢኮኖሚ የተሻለ ለማድረግ እንደሚሰሩ ቃል ገብተው የክፍፍል ፖለቲካ እንዲቀር መንግስታቸውን እንደሚጥር ተናግረዋል። በተጨማሪም ኬንያታ መንግሥታቸው ለፓን አፍሪካ ሲል ለአፍሪካ ዜጎች ነጻ ቪዛን መፍቀዱን አውጀዋል። ቱዴይ አይ አም ዳይሬክቲንግ ዛት ኤኒ አፍሪካን ዊሺንግ ቱ ቪዚት ኬንያ ዊል ቢ ኤሊጂብል ቱ ሪሲቭ አ ቪዛ አት ዘ ፖርት ኦፍ ኤንትሪ። ዛሬ ኬንያን ሊጎበኝ የሚመጣ ማንኛውም አፍሪካዊ ማንኛውም የኬንያ ድንበር ሲደርስ ነጻ ቪዛ እንዲያገኝ ትዕዛዝ አስተላልፌያለሁ። ይህም ከውሳኔው ጥቅም ለማግኘት ሳይሆን ኬንያ ለፓን አፍሪካንዝም ያላትን ቁርጠኝነት ለማሳየት ነው። ሀገር ለሀገር ነጻነት መንቀሳቀስ ካልቻልንና አብረን መኖር ከለመድን እርስ በርሳችን በደንብ ልንተዋወቅ እንችላለን፣ ልዩነታችንም እንገነዘበዋለን። ያኔ በጋራ ያለንን ጸጥታ እንዲደፈርስ የሚያደርጉ የፖለቲካ ችግራችንንም ወንድማማችነትን በሰፋ ቁጥር ይከስማል። ይህም አፍሪካዊነት እንዲያበብ ያደርጋል። በተጨማሪም ኬንያታ ለምስራቅ አፍሪካ የኢኮኖሚ ማህበረሰብ አባል ሀገራት ዜጎች ኬንያ ነጻ የስራ ቪዛን መፍቀዷን ገልጸዋል። ድጋሚ ፕሬዝዳንታዊ ምርጫውን ላልተሳተፉት የራይላ ኦዲንጋ ደጋፊዎች ዛሬ ቀናቸው አይደለም። በዛሬው እለትም የናሽናል ሱፐር አላያንስ ደጋፊዎች በዚህ ምርጫ ሰሞን ተገሏል አሉ ኬንያውያን ናይሮቢ ጃካራንዳ በመባል ቦታ የመታሰቢያ ጸሎት ለማድረግ ቢያቅዱም የኬንያ ፖሊስ ፍቃድ ከልክሏቸው ዝግጅቱን ሳያካሄዱ ቀርተዋል። ፍቃዱ ብከለከልም ዛሬ ቁጥራቸው በርከት የሚል የራይላ ደጋፊዎች የመታሰቢያ ጸሎት ለማድረግ ሲሉ ከፖሊስ ጋር ተጋጭተዋል። የኬንያ ፖሊስም ሰልፈኞቹን ለመበተን በናይሮቢ ጃካራንዳ አስለቃሽ ጭስ ተኩሰዋል። የናሽናል ሱፐር አሊያንስ ፓርቲ መሪ ራይላ ኦዲንጋ በቦታው የነበሩ ቢሆኑም እስካሁን ግን የሰጡት አስተያየት የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ወደ ተከታዩ ዘገባችን እናልፋለን። ወደ መካከለኛው ምስራቅ በዛ የሚኖሩ ኢትዮጵያውያንን ይመለከታል። በቤሩት በቤት ውስጥ ሰራተኝነት ተቀጥራት ሰራ የነበረች ወጣት ባልና ሚስት አሰሪዎቿ ላይ አደጋ ደረሰች በሚል ተከሳ ፍርድ ቤት ቀርባለች። ነጻነት ጋዲሳ የተባለችው ይቺ ወጣት ከምዕራብ ኢትዮጵያ ነጆ ከተባለ አካባቢ እንደመጣችና ቤሩት በስራ ላይ ከተሰማራች ሁለት ዓመት እንደሞላት የኢትዮጵያ ቆንስላ ጽህፈት ቤት ለቪኦኤ ገልጿል። መስታወት አራጋው ዝርዝር አላት። ነጻነት ጋዲሳ በሀያዎቹ መጀመሪያ ላይ የምትገኝ ወጣት ናት። ቤሩት ስራ ላይ ከተሰማራች ሁለት ዓመት ያልሞላት ይቺ ወጣት ባሳለፍነው ሳምንት አሰሪዋን ገድላለች በሚል ክስ ተመስርቶባት ቤሩት ፍርድ ቤት ቀርባለች። የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ ነጻነት በምን ሁኔታ ላይ እንደምትገኝ ገልጸውልናል። ሴትየዋ ወዲያው ነው ያረፈችው። ባልየውም ክሪቲካል ኬዝ ነው ብዙም ሚድን ተብሎ አይታሰብም። አሁን ፍርድ ቤት ቀርባለች። ባለፈው ሳምንት ሄደን እኛ የቆንስላ ጀኔራሉ ቀርቦ ያው በአረብኛ ስለሆነ ፍርድ ቤቱ የሚሰራው ትርጉም አገልግሎት ሰጥተናታል። የዚህ የስነ ልቦና ማረጋጋት የምንድኖርባት እና የአእምሮ የአእምሮ በሽታ ነገር ያለባት ይመስላል። የተረጋጋች አይደለችም። ሰውነቷ በጣም የተጎዳ ነው። የከሳች ናት እና አረጋግተው ከኛ ጋር ያሉ ጉዳይ ፈጻሚዎች ሊያነጋግሯት ሞክረው ነበር እና ምንም አላስታውስም ነው የምትለው። እ ወጣት ናት ሀያ ሶስት ሀያ አራት አመት ሆነ። ከመጣች ወደ ሁለት አመት ሊጠጋት ነው ከአስር ወር አዝራቢ ወር እንደዚህ የሰራችውም እዛው ቤት ነው ሌላ ጋር ሄዳ ወጣ። ከዚህ ቀደም ለስራ በቤሩት የተሰማሩ ኢትዮጵያውያን ወጣቶች አሰሪዎቻቸውን ገድለዋል በሚል ክስ ተመስርቶባቸው በፍርድ ሂደት ላይ እንደሚገኙ ዘግበን ነበር። የኢትዮጵያ መንግስት እንዲህ ያለ የከፋ ችግር እንዳይደርስ ለመከላከል የሚያደርገው ጥረት ምንድን ነው ስንል አምባሳደር ሀሊማን ጠይቀን ነበር። መንግስት በሀገር ውስጥ ጀምሮ ይሄ ብሔራዊ ኮሚቴ ተቋቁሞ በሚዲያ በምኑ ጽ አስተሳሰብ የሚቀርጹ እንደ ቤተ ክርስቲያን፣ መስጊዶች እንደገና አሁን ደግሞ የመንግስታዊ ያልሆነ ድርጅቶች ሌሎቹም በዚህ ጉዳይ ላይ እየሰሩ ናቸው። ብዙም የበዘኑት ነገር አይደለም። ግን ብዙ ፖሽ ፋክተሮች አሉት። በዛ ላይ ደግሞ በየመንደሩ ይህን ስራ የሚሰሩ በከፍተኛ ደረጃ ደላሎች አሉ። ቤተሰባቸው ግፊት አለ፣ በራሳቸው ጓደኞች አካባቢ ግፊት አለ፣ በየትምህርት ቤቱ ግፊት አለ። የትም መንገድ ወጣቶችን አጥምዶ ወደ ተለያየ ሀገር ሊሄዱ የሚችል ግን ከዚህ ቤኔፊት የሚያደርግ አለ እና ይሄ ደሪጅንም ልታይ የሚቻል ነገር ነው። በኢትዮጵያ ሀገር ብቻ አይደለም። የኛ የእኛ በቁጥር ይብዙ እንጂ አሁን ሌሎች የአፍሪካ ሀገሮችም ይመጣሉ እና ከቁጥሩ ብዛት የሚደርሱ ችግርም ያን ያህል ነው። በየቀኑ ሶስት መቶ ሶስት መቶ ሰው የገባ ከሆነ ከማጂን በአመት ስንት ሰው ሊመጣ እንደሚችል እና ቆንስላው እና ህዝብ ተባብረው በስፋት ወደ ህብረተሰቡ ሊደርስ የሚችል ነገር የማድረግ የአስተሳሰብ ለውጥ የማምጣት ስራ እየሰራንን ያለ ነው። እንግዲህ አሁን ይህቺ ልጅ ያው አሰሪዎቿን ገድላለች በሚል ተይዛለች፣ ፍርድ ቤትም ቀርባለች። ምንድን ነው የሚጠብቃት ፍርድ? የዚህ ሀገር የፍርድ ሂደት በጣም በጣም እንትን ስለሆነ ነው ፍርድ ቤት ያመላልሷቸዋል። የፍርድ ሳይሰጧቸው ረዘም ያለ ጊዜ የሰባት አመት ስምንት አመት ያለ ፍርድ ማለት ነው አሁን በቅርብ ነው አንዷ ሃያ ምናምን አመት ነው የፈረዱባት። አንዷም እንደዚሁ ቀደም ብላ ባለቤቷን የሆነ ሱዳናዊ በለጠብ ተጣልተው ዝም ብላ ስትታገል በቢላ ወቅታ ኢንቴንሽናሊ አይደለም ገላ፣ ብዙ አመታታ አሁን በቅርብ ተፈታ፣ ወደ ሀገሯ ገብታለች። ወደ አስራ ሁለት አመት ሊታ አስራወጣ ሄደች። አሁን ወደ ኢትዮጵያ ከዚህ ቀደም እንግዲህ በቅርቡ በዚሁ አመት ሁለት ኢትዮጵያውያን እንዲሁ አሰሪዎቻቸውን ገለው፣ እነሱም ተይዘው ፍርድን እየተጠባበቁ ነው። የእነሱስ እሱ ሁኔታ በምን ላይ ይገኛል? የእነሱ ፍርድ ቤት ያመላልሷቸዋል በየጊዜው ይህን ትርጉም እንተረጉምላቸዋለን። ያው ከኛ ጋር ክርክሩ ምኖ እንዳለ ይሄዳል። ግን ፍርድ ሂደቱ ረዘም ያለ ጊዜ ነው ቶሎ ብለሽ ጀስት የሚታገኝበት አካባቢ አይደለም አካባቢ ፍካት ኢትዮጵያ የተባለው የበጎ አድራጎት ቡድን ከተመሰረተ ሶስት አመታትን አስቆጥሯል በተለያዩ አረብ ሀገራት በስራ ላይ የተሰማሩ ኢትዮጵያውያን የሚገጥሟቸውን ፈተናዎች ለማገዝ የተቋቋመ ቡድን ነው በቤይሩት የፍካት ተወካይ ሰላም ተስፋዬ ለስራ የተሰማሩ ኢትዮጵያውያን ችግሮች በትኩረት መታየት እንዳለባቸው እና ኢትዮጵያውያኑም በየጊዜው እየተገደሉ እንደሆነ ትናገራለች። አበሾቹ ብቻ ነው ወንጀል ሲሰሩ ሚዲያ ላይ የሚወጡት። የእኛ እህቶች ግን በሳምንት አምስት ስድስት ሬሳ ነው ወደ ኤምባሲው ጋር ወደ ቆንስላው ጽሕፈት ቤት የሚደርሰው። ከዛም በላይ ሊሆን ይችላል። ያንን በደንብ ላላጣረው ስለምችል ማለት ነው። ግን የእነሱ አይታይም። በብዛት የሚታየው የዚሁ ሀገር ዜጋ ሲሆን ብቻ ሚዲያ ላይ ይቀባበላሉ። ወደ እኛም ትኩረት ይሰጣሉ። ይሄ ነገር ሁሉ ለኔ በጥንቅላቴ ጥያቄ ይሆናል። ደሞስ ታሰሯቸው አምስት ዓመት ስድስት ዓመት ያሰራሉ። ራሱ በቁም በቁም የመግደል እኔ እንደዛ ነው የምለው። በቃ በቁማችን ነው እየገደሉን ያለው። ይህኔ እንድ ይጣራልን አልቻለም አስክሬን ተይዞ ክስ አለበት ተብሎ የሚጠብቅ መንግስት ላይ ነው ያው ያለ ነው እኛ በሁለቱም ሳይድ ጋር ስንሄድ ማለት በመቶ ሺዎች የሚቆጠሩ ኢትዮጵያውያን በቤት ውስጥ ሰራተኝነት በሊባኖስ በስራ ላይ ይገኛሉ። ከአሰሪዎቻቸው ጋር በሚገጥማቸው አለመግባባት ምክንያት ያለ ስራ ፈቃድ በስራ ላይ የተሰማሩትም በርካቶች ናቸው። ለስራ ወደ ቤሩት ከመጡት መካከል የአካልና የአእምሮ ህሙማን ቁጥሩም አነስተኛ የሚባል አይደለም። የኢትዮጵያ መንግስት ያለመኖሪያ ፈቃድ ይኖሩ የነበሩ በፈቃደኝነት ወደ ሀገራቸው መመለስ የሚፈልጉትን በመመለስ ላይ ቢገኝም በየሳምንቱ ለስራ ወደ ቤሩት የሚገቡት ወጣት ኢትዮጵያውያን ቁጥር እየጨመረ እንደሚገኝም የቆንስላው ጽህፈት ቤት ገልጾልናል። አሁን ደግሞ ወደ አዲስ አበባ እንመልሳችሁ። ተቃዋሚው የኢትዮጵያውያን ዴሞክራሲያዊ ፓርቲ ዴፓ ከገዢው ፓርቲ ጋር እየተካሄደ ያለውን ድርድር መነሻ ያደረገ የአመራር ውዝግብ ውስጥ ገብቷል። ሊቀመንበሩ ዶክተር ጫኔ ከበደ እና ሌሎቹ ተደራዳሪዎች የፓርቲውን አቋም እያንጸባረቁ ባለመሆናቸው በብሔራዊ ምክር ቤቱ ስብሰባ ከኃላፊነት ዝቅ መደረጋቸውን አዲስ እንደተመረጡ የተናገሩ አመራሮች ገልጸዋል። የብሔራዊ ምክር ቤቱ ስብሰባ ህገወጥ መሆኑን የገለጹት ዶክተር ጫኔ ከበደ በበኩላቸው አሁንም የፓርቲው ሊቀመንበር መሆናቸውንና ጉዳዩን ወደ ፍርድ ቤት እንደሚወስዱት ነው የተናገሩት። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። የውዝግቡ መነሻ ጥቅምት 12 2010 ተካሄደ የተባለው የኢዴፓ ብሔራዊ ምክር ቤት ስብሰባ ነው። በዚህ ስብሰባ ላይ ከተነሱት ነጥቦች አንዱ በድርድሩ ላይ እየተሳተፉ ያሉት አመራሮች ጉዳይ መሆኑ ተገልጿል። ተቃዋሚዎች ከኢህአዴግ ጋር እያካሄዱት ባለው ድርድር የኢዴፓ ዋነኛ ተደራዳሪዎች የፓርቲው ዋነኛ አመራሮች ናቸው በድርድሩ ላይ የተሳተፉ ያሉት እነዚህ አመራሮች የፓርቲውን አቋም እያንጸባረቁ አይደለም፣ ፓርቲውን ሳያማክሩም ውሳኔዎችን ይወስናሉ የሚል ሂስ ነው። በጥቅምት አስራ ሁለቱ የብሔራዊ ምክር ቤት ስብሰባ መቅረቡ የተገለጸው ከፓርቲው ተደራዳሪዎች አንዱ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ በአደራዳሪነት ጭምር መሳተፋቸውም ተገቢ እንዳልሆነ መነሳቱ ተገልጿል። አቶ ዋሲሁም በዚህ ድርድር ተቀዳሚ ረዳት ዋና የድርድር መሪ መሆናቸው ይታወቃል። ይህንን መነሻ በማድረግም የአመራር አባላት የማሙያ ምርጫና የኃላፊነት ሽግሽግ መደረጉን በፓርቲው አርማና ማህተም የተጻፈ ደብዳቤ ጠቁሟል። በዚህም መሰረት አንደኛ ዶክተር ጫኔ ከበደ ከፓርቲው ሊቀመንበርነት ወርደው በስራ አስፈጻሚ ኮሚቴ አባልነት እንዲያገለግሉ፣ ሁለተኛ ዶክተር ባንተይገይታ ምራት ከስራ አስፈጻሚ ኮሚቴ አባልነታቸው ተነስተው በብሔራዊ ምክር ቤት አባልነት እንዲያገለግሉ፣ እንደዚሁም አቶ ዋሲሁን ተስፋዬ ከስራ አስፈጻሚ ኮሚቴ አባልነት ተነስተው በብሔራዊ ምክር ቤት አባልነት እንዲያገለግሉ መወሰኑን ደብዳቤው አመልክቷል። በምትካቸውም አቶ አዳነ ታደሰ ሊቀመንበር፣ ወይዘሪት ጽጌ ጥበቡ ደግሞ ምክትል ሊቀመንበር ሆነው መመረጣቸውን ጠቅሷል። በዚህ ስብሰባ ሊቀመንበር ሆነው የተመረጡት አቶ አዳነ ታደሰ፣ ስብሰባውም ሆነ አካሄዱ ህገ ደንብን የተከተለ እንደሆነ ይናገራሉ። የተወሰነውን ውሳኔ በዲሲፕሊን በፓርቲው ዲሲፕሊን ይቀበሉታል ብለን ነው። ምክንያቱም ስራ አስፈጻሚው ብሔራዊ ምክር ቤቱ ሲፈልግ ይሾማል፣ ካልፈለገ ደግሞ ከኃላፊነት ያወርዳል። ይሄ የብሔራዊ ምክር ቤቱ ውሳኔ ነው። ብሔራዊ ምክር ቤቱ አታስፈልጉኝም የፓርቲን ጥቅም አታስጠብቁም ብሎ ካሰበ ሶስት አመራሮችን ከሀላፊነት ዝቅ ማድረግ አይደለም፣ ዘጠኛችንንም ከሀላፊነት ማውረድ ይችላል። ስለዚህ ይህን የስልጣን አካል አክብሮ አምኖ መንቀሳቀስ ነው። ግን በግላቸው ይሄ ውሳኔ አይገዛንም ብለው የሚቀጥሉ ከሆነ የፓርቲው የግለሰብ መብት ከምንም በላይ ያከብራል። የግለሰብ መብታቸው ነው፣ መጠቀም ይችላሉ ብለህ ነው የምናስበው። ስንት ለስንት በሆነ ድምፅ ነው? አብላጫ ድምፅ ነው ብሔራዊ ምክር ቤቱ ይህን ውሳኔ ያሳለፈው፣ በዛን ቀን በተደረገው ስብሰባ። መቼ ማለት ነው? በ12 አስራ ሰባት የማዕከላዊ ኮሚቴ አባሎች ናቸው የተገኙት። ከአስራ ሰባቱ አስራ ሁለቱ ውሳኔው ተቀብለዋል፣ ደግፈዋል ደግፈዋል። አራቱ ሶስቱ ተቃውመዋል፣ ሁለቱ ድምጸ ተአቅቦ አድርገዋል። ስለዚህ በዚህ አይነት መልኩ ዴሞክራሲያዊ መንገድ መልኩም በጠመቀ መንገድ ነው ውሳኔው የተላለፈው። እነዚህ አሁን ውሳኔው የሚመለከታቸው አመራሮቻችሁ ነበሩ በዛ ስብሰባ ላይ ምክትል ፕሬዚዳንቱና ጥናትና ምርምር ኃላፊ በስብሰባው ላይ ተገኝተው ነበር። ምክትል ፕሬዚዳንቱ እንደውም የእለቱን የብሔራዊ ምክር ቤት ስብሰባ በአግባቡ ከፍቶ ነበር። ይህን ውሳኔም ተቀብለው ቃለ ጉባኤ ላይ ፈርመው ነው ይሉት። ፓርቲውን በሊቀመንበርነት ሲመሩ የቆዩት ዶክተር ጫኔ ከበደ ግን አሁንም በዚሁ ኃላፊነት እንደቀጠሉ መሆኑን ተናግረዋል። የተካሄደው የብሔራዊ ምክር ቤት ስብሰባም ሕግ ወጥ ነው ብለዋል። ሲሰበሰብ ፕሬዚደንቱ በቀጠሮ አስይዞ በዛ ቀጠሮ መሰረት ምክር ቤቱን ይሰበስባል። አጀንዳው ቀድሞ ይታወቃል። አጀንዳ እናሳውቃለን። በዛ መሰረት ምክር ቤቱ ተሰብስቦ ውሳኔ ያሳልፋል። ይሄ ነው አሰራሩ በደንቡ መሰረት። አሁን እነሱ አንጃ ፈጥረው ነው ይሄንን ነገር ይሄንን ተግባር እየፈጸሙ ያሉት። ስለዚህ አሁን በሚደረገው ነገር ግን ይሄ ስርዓት አልበኝነት በህግ መሰረት መቆም ስላለበት ጉዳዩን ወደ ሕግ የወሰድኩት መሆኑን ላረጋግጥልህ እችላለሁ። እዚህ ላይ እርስዎ የእርስዎ ቅሬታ ምንድን ነው? አሁን ቅድም ከመግቢያዬ ላይ እንደነገርኩህ ነው። ይህንን ምክር ቤት መሰብሰብ የምችለው እኔ ነኝ፣ መጥራትም የምችለው እኔ ነኝ። እንዲህ አይነት ውሳኔዎች ካሉም አጠቃላይ ሙሉ ስራ አስፈጻሚ በተገኘበትና የማዕከላዊ ምክር ቤት በተገኘበት አጀንዳው ተይዞ ውሳኔዎች ሊተላለፉ ይችላሉ። ደንቡ የሚፈቅደው ይሄንን ነው። ምክትሉ መጥራት አይችሉም ዶክተር ጫኔ። ምክትሉም እኮ የለም፣ ህዝብ ግንኙነት የለም፣ ጥናትና ምርምር የለም፣ ድርጅት ጉዳይ የለም፣ ፕሬዚደንቱ የለም። ይህ የሌለበት ምክር ቤት ህገ ወጥ ነው። ስለዚህ በህገ ወጥ መንገድ ነው እየሰበሰቡ ያሉት። ይህም ህግ ባለበት ሀገር ህግ እስኪያስቆማቸው ድረስ በእኛ በኩል ዝርዝር መግለጫዎችን ከመስጠት እንቆጠባለን። ነገር ግን አጠቃላይ የህግ ሂደቶችን ከጨረስን በኋላ ግን ይሄንን ለፓርቲው ደጋፊዎችና አባሎች በዝርዝር በመግለጫ የምንሰጥ መሆኑን ላረጋግጥልህ እችላለሁ። የደርግን መውደቅ ተከትሎ ከተቋቋሙ ፓርቲዎች አንዱ የሆነው ኢዴፓ ረዘም ላሉ ዓመታት በተቃዋሚነት ቆይቷል። በአወዛጋቢው የአስራ ዘጠኝ ዘጠና ሰባት ምርጫ ጠንካራውን የተቃዋሚዎች ህብረት ቅንጅትን ከመሰረቱት አራት ዋና ዋና ፓርቲዎችም አንዱ ነበር። እስከ ዛሬ የሚታወቀውም ሰላማዊ የሆነ የአመራር ለውጥ በማድረግ ጭምር ነው። ሊቀመንበርነቱ ከዶክተር ኢንጂነር አድማሱ ገበየው ወደ አቶ ልደቱ አያሌው ከዚያም ወደ አቶ ሞሼ ሰሙና ወደ ዶክተር ጫኔ ከበደ ሲሸጋገር እንዲህ አይነቱ ውዝግብ አላጋጠመም። ዛሬ ሁኔታው የተቀየረ ይመስላል። በዚህ ጉዳይ ላይ የምርጫ ቦርድን አስተያየት ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ከቦርዱ ምላሽና ከዘገባው ተጨማሪ ክፍል ጋር ለመመለስ ሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ዩናይትድ ስቴትስ ኤች አይቪን ለመቆጣጠር ባደረገችው ጥረት ግዙፍ ውጤት ማስመዝገቧ ተገልጿል። ፀረ ኤች አይቪ ኤድስ መድኃኒቶች ለሚያስፈልጋቸው በማዳረስ በኩልም የጎላ ስራ መከናወኑን የተባበሩት መንግስታት ድርጅት ፀረ ኤድስ መርሃ ግብር ዩኤን ኤድስ አስታውቋል። ይህ ሊደረግበት የሚችል ግብ ነው። ሪፖርተራችን ካሮል ፒርሰን ከዓለም መሪ ሳይንቲስቶች አንዱን አነጋግራለች። ሰለሞን አባተ አዘጋጅቶታል። እንደ ህይወት ፍጻሜ መርዶ ይታይ ከነበረባቸው የሺ ዘጠኝ መቶ ሰባዎቹ መጨረሻ አመታት በኢትዮጵያ አቆጣጠር አንስቶ ይህንን ወረርሽኝ ፍጻሜው ላይ ለማድረስ አንቶኒ ፋውቺ እየጣሩ ናቸው። እነሆ ወደ አርባ የሚጠጉ ዓመታት አለፉና ዶክተር ፋውቺ በጽናትና በተስፋ የሚሉት አላቸው። ዛሬ ኤድስን ራሱን ፍጻሜው ላይ ለማድረስ አቅሙና መሳሪያውም እንዳላቸው ይናገራሉ። what i mean is that we have extraordinarily effective drugs but recently those drugs have been shown over the past few years not only to <laughs> <say> <laughs> ያ ሰው ቫይረሱን ወደ ሌላ ሰው ማስተላለፍ የማይችልበት ሁኔታ ላይ ለማድረስ አብቅተዋል። በመድኃኒቶች የሚሰጠው ሕክምና አሁን እጅግ የቀለለ እንዲሆን መደረጉን ይናገራሉ። የዩናይትድ ስቴትሱ ብሔራዊ የጤና ኢንስቲትዩት ዳይሬክተር በተጨማሪም ኤችአይቪ በደማቸው ውስጥ የሌለ ሰዎች እንዳይጋለጡ ማድረግ የሚችልም ትሩቫዳ የሚባለው የመከላከያ መድኃኒት የቫይረሱን መዛመት በመግታት በኩል ቁልፍ ቦታ መያዙንም ፋውቺ አመልክተዋል። በሌላ በኩል ግን የተባበሩት መንግስታት ድርጅት ጸረ ኤድስ መርሃ ግብር ዩኤን ኤድስ እንደሚለው ምንም እንኳን ህክምና ከሚያስፈልገው ሰው ከግማሽ በላይ የሚሆነው በዓለም ዙሪያ አገልግሎቶችና መድኃኒት እያገኘ ቢሆንም ወደ 16 ሚሊዮን የሚሆን ኤችአይቪ በደም ውስጥ የሚገኝ ሰው ህክምናም መድኃኒትም እያገኘ አይደለም። የባሰው አሳሳቢ ጉዳይ ግን ከእነዚህ ሰዎች የበዙቱ ኤችአይቪ በደማቸው ውስጥ መኖሩንም ስለማያውቁ በቀላሉ እያዛመቱት መቀጠላቸው አይቀርም። ለዚህ መፍትሄው በአንቶኒ ፋውቺ ሐሳብ፣ ወረርሽኙን አስተማማኝ በሆነ ሁኔታ ለመፈጸም የኤችአይቪ ክትባት በእጅጉ ያስፈልገናል። ታይላንድ ውስጥ እየተሞከረ ያለ አንድ የኤችአይቪ ክትባት እስከ 31 ከመቶ በሆነ ደረጃ ስኬታማ መሆኑ እየተሰማ ነው። ይህንን የውጤት መጠን የኩፍኝ ክትባት ካለው የ99 ከመቶ ስኬት ጋር ማነጻጸር ይገባል። ለመሆኑ በእውኑ ያንን ያህል አስተማማኝና ውጤታማ የሚሆን ክትባት ለኤችአይቪ መሥራት ይቻል ይሆን? የኤችአይቪን ክትባት በተመለከተ ያንን ያህል የሚሳካልን አይመስለኝም። ነገር ግን የአምሳ ወይም የአምሳ አምስት ወይም ግፋቢል የስልሳ የከመቶ ውጤት የሚኖረው ክትባት ቢኖረን እንኳ በሌሎቹ አካባቢዎች ያሉንን የተራመዱ ግኝቶች እየተጠቀምን የኤድስን ወረርሽኝ ስፋትና አድማስ ዛሬ ከሚገኝበት ሁኔታ መቀልበስና መፈጸም እንደምንችል ግን አምናለሁ። ሌላም ደቡብ አፍሪካ ውስጥ ሙከራ ላይ ያለ ክትባት አለ። የዚያ ሙከራ ውጤት ለጊዜው ምን ሊሆን እንደሚችል ያለበትም ደረጃ አልተገለጸም። ኤች አይ ቪን ለመፋለም ጉዳይ ትርጉም ያለው አስተዋጽኦ ይኖረው ይሆን፣ መናገር አይቻልም። ዛሬ ዋናው ቁም ነገር ግን ብዙ ሰው ምርመራ ማድረግ አለበት፣ እናም የጤና አገልግሎት ተጠቃሚ ሊሆን ይገባል። ባለፉት 17 ዓመታት ከሰሃራ በስተደቡብ ባለችው አፍሪካ የኤች አይ ቪ መተላለፍ መጠን በግማሽ መቀነሱን ዩኤን ኤድስ አስታውቋል። ይህ መጠን በምስራቅ አውሮፓና በማዕከላዊ እስያ የሚያሳየው ቁጥር የተገላቢጦሹን ነው። ኤች አይ ቪ በከፍተኛ መጠን እያንሰራራና እየሰፋ ነው። ዩኤን ኤድስ በሚጠቅሳቸው በእነዚህ ሀገሮች ውስጥ ባለፉት ጥቂት ዓመታት የኤች አይ ቪ ስርጭት በስድሳ ከመቶ አሻቅቧል። እንግዲህ የኤድስን ወረርሽኝ የመፈጸም ነገር በጤና ኢንስቲትዩቱ ዳይሬክተር አንቶኒ ፋውቺ እና በመንግሥታቱ ድርጅት መርሃ ግብር ዩኤን ኤድስ እምነት በዓለም አቀፉ ማህበረሰብ እጅ ውስጥ ያለ ብያኔ ነው። ያንን ግብ ለመጨበጥ ምን ያህል ገንዘብና ጉልበት ይመድብና ያፈዝ ሲሆን ለኤድስ ፍጻሜ የቀሩት ዐሥራ ሁለት ዓመታት ናቸው። የዘላቂ ልማት ግቦች ግብ ቁጥር ሶስት ጋቢና ቪኦኤ ይቀጥላል። እዚህ በስቱዲዮ የጋቢና ዲጄ ዲጄ ፋቱ ይገኛል። ዲጄ እንኳን ወደ ስቱዲዮ። ትንሽ እረፍት ላይ ነበር። እንኳን በሰላም ቆያችሁኝ። የሙዚቃ ዝግጅቶች አሉ። ስልሳኛው የግራሚ ሙዚቃ ሽልማት እጩዎች ተገልጸዋል ለቀዋል። ዛሬ እስቲ ከኮንሰርቶቹን ጀምርና እንግዲህ ያው በጣም ተወዳጅ የሆነ ኢትዮጵያዊ ሙዚቀኛ ቴዎድሮስ ካሳሁን ወይም ቴዲ አፍሮ የመጀመሪያ ስቴጁን በመጀመሪያ የሙዚቃ ሾውን ሊያሳይ እንግዲህ ተጨርሷል እሱም የሚሆነው ኬንያ ላይ ነው ከዲሴምበር አንድ እስከ ሶስት የሚደረግ ኡንቱ የተሰኘ ሚዚክ ፌስቲቫል አለ እዛ ላይ ከሰላሳ የሚበልጡ የአፍሪካ አርቲስቶች የሚሳተፉበት ጊዜ ሶስት ቀን የሙዚቃ ሾው ላይ ቴዲ አፍሮ እንግዲህ ይሳተፋል እነ ፌሚ ኩቴ ከናይጄሪያ ስማይሎ ከሴነጋል እና ሀኪም ከኢጅፕት ይሳተፋሉ። እንግዲህ ቴዲ አፍሮ እዛ ላይ የመጀመሪያውን የሙዚቃ ስራውን ያቀርባል። ከዛም በኋላ እንግዲህ በመጪው ዲሰምበር 2017 እዚህ ኖርዘን አሜሪካ ላይ እንግዲህ ቱሩን ይጀምራል ተብሎ ማስታወቂያዎችም ወጥተዋል። እንግዲህ ወዴት ወዴት ነው ይሄዳል የተባለው ዝርዝሩ የሚጀምረው ከአትላንታ ነው። ግን ከዛ በኋላ እንግዲህ በየተራ ወደ ተለያዩ የዩናይትድ ስቴትስ አካባቢዎች ነው የሚሄደው። እሺ ወደ ግራሚ ሽልማት እንሂድ። ስልሳ አመት ስልሳ አመት ሆኖታል እንግዲህ ግራሚ። እንግዲህ አሁን የሚቀጥለው ግራሚ ስልሳኛው ግራሚ የሚካሄደው በጃንዋሪ 28 2018 ነው የሚቀጥለው አመት ማለት ነው። ከአንድ ወር በኋላ ኦልሞስት ሁለት ወር በኋላ ኒውዮርክ ነው የአሁኑ የሚካሄደው፣ ማድሰን ስኩዌር ጋርደን እንግዲህ እጩዎቹ ዛሬ ማታ ማለት ትናንትና ነው የወጡት ግን ዛሬ ነው ለዜና የበቁት። ጄይዚ እንግዲህ ከዚህ በፊት ሀያ አንድ ግራሚዎችን በማግኘት ይታወቃል። የቢዮንሴ ባለው የሂፓፕ አርቲስት ነው። እሱ ነው እንግዲህ የሚመራው እጩነቱን በስምንት ካታጎሪዎች ታጭቷል። ከዛ በኋላ በመቀጠል ደግሞ ኬንድሪክ ለማር እና ብሩኖ ማርስ ሰባት እና ስድስት ይዘው በተከታታይ ይከተሉታል። ጄዚ እንግዲህ በዋና በዋና በሚባሉት አልበም ኦፍ ተይር ሬከርድ ኦፍ ተይር እና ሶንግ ኦፍ ተይርስ በተባሉት ታጭተዋል። እነዛም ሶስቱም ደግሞ በዚህ ሁለቱ ኬንድሪክ ለማር እና ብሩኖ ማርስም ታጭተዋል። እንግዲህ ውድድሩ ከበድ ያለ ነው። ያው ጄዚ ነው እንግዲህ የሚመራው ማለት ነው። እንግዲህ ከዲጄ እስኪ እንስማው ምርጡ የ የዘንድሮ አልበም የሙዚቃ አልበም አልበሙን ተወና፣ ምርጥ ሙዚቃ የማን ነው ትላለህ? ከሰማሃቸው ምርጥ ሙዚቃ ለአንተ ነው? የግራሚ ዳኛ፣ ለእኔ ምርጥ ሙዚቃ እንግዲህ የጄዚ ላይ ስቶሪ ኦፍ ኦጂ የሚል አለ። በጣም አሪፍ ሀሳብ ያለው ሙዚቃ ነው። ስለ ሬስ፣ ስለ ጥቁር፣ ስለ ነጭ የሚያወራ ሀሳብ አለበት። እሱ በጣም ጥሩ ግጥሙን ጥሩ ነው። ሙዚቃውን ጥሩ ነው። እሱም ታጭቷል። ይ ሪከርድ ኦፍ ር የሚል የታጨው እሱ ነው። በጣም እናመሰግናለን። የጋቢና ዲጄ ዲጄ ፋትሱ ነው። መልካም እድላጫዎቹ ለታጩት ዝግጅታችን እንግዲህ በዚሁ እየተጠናቀቀ ነው። መስታወት አዎ፣ በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሰ በሰላም በጤና ያገናኘን። ስናስተናግዳቸው ያመሸ ነው ሄኖክ ሰማእግዜር እና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የነበረው ፋሲል ነበር። እንግዲህ ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት፣ በነጎ ሰው እንገናኝ።